የአሜሪካ ድምፅ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።

በሕገ ቤተ ክርስቲያን መንፈሳዊ ስርዓት መከበርና ማስከበር ያላችሁን ቀናኢነትና ታማኝነት የሚጠበቅ እንደሆነ እንረዳለን። በመሆኑም ሃይማኖታዊ ስርዓቱን ከማክበርና ከማስከበር ጎን ለጎን የችግሩን ስፋትና ጥልቀት ተገንዝባችሁ ውይይትን፣ ይቅርታንና እርምት እንድታስቀድሙ በፈጣሪ ስም እንጠይቃለን። ይህንንም በማድረግ ሊደርስ የሚችለውን አደጋ አስቀድማችሁ እንድትከላከሉ አደራ እንላለን።

የኢትዮጵያ ሃይማኖታዊ ተቋማት ጉባኤ ዛሬ ካስተላለፈው የአቋም መግለጫ ላይ የተቀነጨበ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የውስጥ አሰራር ላይ ታይቷል የተባለን መንግሥታዊ ጣልቃ ገብነት ለመቃወም የተጠራ ሰላማዊ ሰልፍ በትላንትናው ዕለት እዚህ ዋሽንግተን ዲሲ ላይ ተካሂዷል። የዚህም ዝርዝር ደርሶናል፣ በመጽሔቱ ክፍለ ጊዜ እናቀርባለን።

ሰኞ፣ ጥር 29 2015 ዓ ም ጤና ይስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሳችን ደግሞ ጆናታን ዋከር ነው። ከተቀሩት ባልደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። የሰዓቱን ያለም ዜና የሚያሰማን ደረጀ ደስታ ነው። መልካም ምሽት።

ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። ዛሬ ንጋት ላይ በቱርክ በቱርክና ሶሪያ በደረሰ የርዕደ መሬት ከ2300 በላይ ሰዎች መሞታቸው ተነገረ። በሬክተል ስኬል ሲለካ 78 በሆነው በዚሁ አደጋ በመቶዎች የሚቆጠሩ ህንፃዎች መፈራረሳቸው ሲነገር በመቶዎች የሚቆጠሩ ሰዎች ከፍርስራሽ ህንፃዎች ስር መውጫ አጥተው እንደሚገኙ መገመቱ ተነግረዋል።

ይሄኛው አደጋ ቀደም ሲል ዛሬ ሰኞ ንጋት ላይ በሬክተል ስኬል 7.5 መሆኑ ከተነገረለት የርዕደ መሬት በኋላ የደረሰው ሌላ አደጋ መሆኑ ተመልክተዋል። አብዛኛው አደጋ ያጠቃት የቱርክ ፕሬዚዳንት ጣይብ ኤርዶዋን ለጋዜጠኞች በሰጡት መግለጫ በአደጋው ቢያንስ 2800 ሕንፃዎች መውደማቸውን ተናግረዋል። የቱርክ ባለሥልጣናት ወደ 1500 የሚሆኑ ሰዎች ሲሞቱ በሺዎች የሚቆጠሩ ደግሞ መቁሰላቸውን ገልጸዋል።

ቱርክ ቢያንስ 912 ሰዎች የሞቱባት ሲሆን 5400 ሰዎች ደግሞ መቁሰላቸውን ቀደም ሲል በነበረው አደጋ ተናግረዋል። 2800 የሚሆኑ ህንፃዎች መውደቃቸውንም ፕሬዚደንቱ ገልጸዋል። የሶሪያ ባለሥልጣናት በመንግሥት ቁጥጥር ስር በሚገኙ የሶሪያ አካባቢዎች 430 ሰዎች መሞታቸውን ተናግረዋል። የአስቸኳይ ጊዜ እርዳታ ሰራተኞች ደግሞ የተቃዋሚዎቹ ይዞታ በሆነችው ሶሪያ አካባቢዎች ከ380 በላይ ሰዎች መሞታቸውን

አስረድተዋል። የሶሪያ አሜሪካውያን ሕክምና ማህበረሰብ በሶሪያ ያሉት ሆስፒታሎች ሞልተው በሽተኞች በየኮሪደሩ መተላለፊያዎች ተጨናንቀው እንደሚታዩ ገልጸዋል። የዩናይትድ ስቴትስ የደህንነት አማካሪ ጄክ ሱሌቫን ፕሬዚደንት ባይደን የአገሪቱን የዓለም አቀፍ ልማት ኤጀንሲና ሌሎች የፌዴራል አጋሮች በአደጋው እጅግ የተጎዱ ሰዎችን ለመርዳት ያሉትን የእርዳታ አማራጮች እንዲያጤኑ

ትዕዛዝ መስጠታቸውን ተናግረዋል። ሱሊቫን በመግለጫቸው ዩናይትድ ስቴትስ በዛሬው በቱርክና ሶሪያ በደረሰው አውዳሚ ርዕደ መሬት እጅግ በጣም አሳስቧታል፣ የሚያስፈልገውን እርዳታና ድጋፍ ሁሉ ለማድረግ ዝግጁ ሆነናል ብለዋል።

በድርቅ የተጠቁ አንዳንድ የኢትዮጵያ አካባቢዎች ከሚቀጥለው ወር ጀምሮ መጠነኛ ዝናብ ሊያገኙ እንደሚችሉ ሜትሮሎጂ አስታወቀ። ደቡብ ኦሮሚያ፣ ደቡብ ሶማሌ፣ አፋር እና ደቡብ ኢትዮጵያ ክልልም መደበኛ ዝናብ የማግኘት እድላቸው ከፍ ያለ መሆኑ ተገልጸዋል። የኢትዮጵያ ሜትሮሎጂ ኢንስቲትዩት ትንባያ ክፍል ኃላፊ ሙሉ ዓለም አበራ፣ ፓሲፊክ እና አትላንቲክ ውቅያኖሶች ላይ ያለው የአሁኑ የአየር ጸባይ ለዝናቡ መንስኤ መሆናቸውን ገልጸዋል።

የተባበሩት መንግስታትን ጨምሮ የተለያዩ የአየር ሁኔታ ትንበያ ሰጪ ተቋማት በአፍሪካ ቀንድ ያለው ድርቅ በተያዘው የአውሮፓውያን ዓመት እንደሚቀጥል መተንበያቸውን የተናገሩት አቶ ሙሉ ዓለም ነገር ግን የኢትዮጵያ ሜትሮሎጂ ከዚህ በተለየ ከመጋቢት አጋማሽ እስከ ግንቦት ድረስ መጠነኛ ዝናብ ሊኖር እንደሚችል መተንበዩን ጠቁመዋል።

በኦሮሚያ፣ ሶማሌ፣ አፋር እንዲሁም ደቡብ ብሔር ብሔረሰቦችና ህዝቦች ክልል ላለፉት ሁለት ዓመታት በድርቅ በመጠቃታቸው ቁጥራቸው የበዙ ሰዎች እርዳታ በመጠባበቅ ላይ መሆናቸውን የአካባቢዎቹ አስተዳዳሪዎች መናገራቸው ይታወሳል።

የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ አሁንም በኦሮሚያ፣ ሶማሌ፣ አፋር፣ ደቡብ ብሔር ብሔረሰቦችና ህዝቦች ክልል እና በድሬዳዋ ከተማ የአስተዳደር ከ11.8 ሚሊዮን በላይ ህዝብ በድርቅ ምክንያት ለምግብ እጥረት መጋለጣቸውን አስታውቀዋል። ዘገባውን ያደረሰን ገልሞ ዳዊት ነው። የኬንያ ገበሬዎች ፊታቸውን የአየር ንብረቱን ለውጡንና አደገኛውን ሙቀት ሊቋቋሙ ወደሚችሉ የአገር በቀል ተክሎች ማዞራቸው ተነገረ።

አብዛኞቹ የኬንያ ገበሬዎች ከውጭ በመጡ በቆሎና ባቄላ የመሳሰሉ የእህል ዝርያዎችን በመተው አማራንት የመሳሰሉ አገር በቀል የሆኑ ቅጠላማ አትክልቶችን ማልማትን እየመረጡ መሆኑ ተመልክተዋል። ኬንያ ውስጥ እስከ ዛሬ የቆየው አስተራረስ ዝናብን መሰረት ያደረገ በመሆኑ አደገኛው የአየር ንብረት ለውጡ ትልቅ ተጽዕኖ እያሳደረ መምጣቱ ተነግረዋል። ኬንያ በ40 ዓመታት ውስጥ እጅግ ለከፋው ድርቅ መጋለጧ ተመልክተዋል።

አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቻይና ዩናይትድ ስቴትስ አየር ክልሏ ውስጥ የገባውን የቻይና ፊኛ መታ ለመጣል መወሰኗ

ዋሽንግተን የቻይናና አሜሪካን ግንኙነት ለማሻሻልና ለማረጋጋት ያላትን ቅንነት የሚፈትንና ቀውስን የምታስተናግድበት መንገድ የሚያሳይ ነው ስትል ወቀሰች። የዩናይትድ ስቴትስ ተዋጊ ጀት ባለፈው ቅዳሜ በደቡብ ካሮላይና ግዛት አቅራቢያ አትላንቲክ ውቅያኖስ ላይ የታየውን የቻይና ስለላ ፊኛ መሆኑ የተጠረጠረውን መትቶ ጥለዋል። ለበርካታ ቀናት ውቅያኖስን አቋርጦ በዩናይትድ ስቴትስ የየብስ አየር ክልል ላይ ሲጓዝ የነበረው

ትልቁ የቻይና ፊኛ ፍጻሜው የሆነው በተዋጊ ጀት ተመትቶ በመውደቁ መሆኑ ተመልክቷል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አስተዳደር ባለሥልጣናት ስለላና ቅኝት የሚያደርግ በረራ ብለው የገለጹት ፊኛ በአሜሪካ ሰማይ ላይ መብረሩ ተቀባይነት የሌለውና ሉዓላዊነታችንን የጣሰ የቻይና ተግባር ነው ብለውታል። አስተዳደሩ የወሰደው እርምጃ ፊኛው የአገሪቱን ክልል አቋርጦ

ከገባ በኋላ መረጃ እንዳይሰበስብ ለማድረግ ነው ሲሉ ባለሥልጣናቱ ጨምረው መግለጻቸው ተነግረዋል። ቻይና የተባሉትን ክሶች ያስተባበለች ሲሆን የአየር ሁኔታን ለማጥናት የተሰማራ በስህተት የዩናይትድ ስቴትስ ክልል ውስጥ የገባ የሳይንስ መገልገያ መሳሪያ ነው ስትል ተከራክራለች። የቻይና የውጭ ጉዳይ ሚኒስትር ዚ ፌንግ የፊኛውን መመታት አስመልክቶ ትናንት እሁድ በሰጡት መግለጫ የዓለም አቀፉን ልምድ የጣሰ አደገኛ እርምጃ ነው ብለውታል።

ፊኛው የአገሪቱን የአየር ክልል ጥሶ መግባቱ ከታወቀ በኋላ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሁለት በኢኮኖሚ በገዘፉ አገሮች መካከል ያለውን ግንኙነት ለማሻሻል በቤጂንግ ሊያደርጉ የነበረውን ጉብኝት መሰረዛቸው ይታወቃል። የስፔን የባህር ወሰን ጠባቂዎች ካለፈው እሁድ ጀምሮ በካናሪ ደሴቶች አቅራቢያ በሚገኘው ባህር ላይ

በአራት የተለያዩ ጀልባዎች የነበሩትን 181 ፍልሰተኞችን ማዳናቸውን የካናሪ ደሴቶች የአስቸኳይ አገልግሎት ዛሬ ሰኞ ባወጣው መግለጫ አስታውቀዋል። የነፍስ አድን መርከቦቹ 42 ወንዶችና 9 ሴቶችን በድምሩ 51 ፍልሰተኞችን ግራን ካናሪያ በተባለው ደሴቶች ወደሚገኘው የአርጉዊንጉ ወደብ እንደወሰዳቸው ተገልጸዋል። ፍልሰተኞቹ የተገኙት ከተባለው አካባቢ 100 ማይል ርቀት ላይ መሆኑም ተነግረዋል።

ከሌሎች ሶስት ጀልባዎች የተገኙ 130 የሚደርሱ ፍልሰተኞችም ላንዞሮቴ በተባለችው ደሴት ወደሚገኘው ላሴቦላ ወደ መጓጓዛቸው ተመልክተዋል። በየአመቱ በሺዎች የሚቆጠሩ ፍልሰተኞች የተሻለ ሕይወት ፍለጋ ከሰሜን አፍሪካ ባህር አቋርጠው ወደ አውሮፓ እንደሚሰደዱም ተነግረዋል። የስፔን አገር ውስጥ ሚኒስቴር መረጃ እንደሚያሳየው ባለፈው የጥር ወር ውስጥ ብቻ 566 ፍልሰተኞች የካናሪ ደሴቶችን በጀልባ አቋርጠው ሄደዋል።

እንደ ኤሮፓ አቆጣጠር ባለፈው 2022 ዓ.ም ውስጥ 15682 ፍልሰተኞች የካናሪ ደሴቶችን ማቋረጣቸው ሲነገር፣ ከሱ ቀደም ሲል ከነበረው የ2021 ጋር ሲነጻጸር የ29.7 ከመቶ ቅናሽ ማሳየቱም ተመልክተዋል። የኖርዌይ ጠቅላይ ሚኒስትር ጆናስ ጋርስቶሬ ለዩክሬን የ7.3 ቢሊዮን ዶላር እርዳታ እንዲሰጥ መጠየቃቸውን ተናገሩ።

ጠቅላይ ሚኒስትሩ ከተቃዋሚ መሪዎች ጋር ከመከሩ በኋላ ለጋዜጠኞች በሰጡት መግለጫ የተባለው ጥቅል እርዳታ በሚቀጥሉት አምስት ዓመታት ጊዜ ውስጥ የሚሰጥ መሆኑን ገልጸዋል። ጠቅላይ ሚኒስትሩ በግጭት ለተጎዱ ሌሎች አገሮችም መንግሥት ተጨማሪ ድጋፍ መስጠት እንደሚፈልግ አስታውቀዋል። ጠቅላይ ሚኒስትሩ የገለጹት የኖርዌይ ድጋፍ የሩሲያን ወረራ መቋቋም ላይ ለምትገኘው ዩክሬን ከአውሮፓ አገሮች የተገለጸ የቅርብ ጊዜ ድጋፍ መሆኑ ተመልክቷል።

የኖርዌይ ምክር ቤት ጠቅላይ ሚኒስትሩን የእርዳታ እቅድ ማጽደቅ እንደሚኖርበት ተገልጿል። በተያያዘ ዜናም የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ በዚህ ሳምንት ለአውሮፓ ፓርላማ ንግግር ያደርጋሉ ተብሎ እንደሚጠበቅ የፋይናንሻል ታይምስ በዛሬው እትሙ አስታውቋል። የአውሮፓ ሕብረት መሪዎች ባለፈው ሳምንት ወደ ኪየቭ ተጉዘው ከዩክሬን መሪዎች ጋር ስለ ሩሲያ ወረራና በዩክሬን የአውሮፓ ሕብረት አባልነት ማመልከቻ ላይ መነጋገራቸው ይታወሳል።

አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አብቅቷል። ከቀሪዎቹ የሰኞ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት በ19፣ 22ና 25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ሰኞ ጥር 29 2015 ዓ ም አስተናጋጃችሁ አሉላ ከበደ ነኝ።

የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ የመገናኛ አቀናባሪያችን አበባየሁ ገበያውናት፣ የስቱዲዮ ምስልና ድምፅ አቀናባሪያችን ደግሞ ጃን ድራይደር ነው ድራይደን ነው። ወደ ዕለቱ አቢርስ ከማለፋችን አስቀድሞ ታዲያ ቆየት ብሎ ከሚሰሙት ክንብሮች አንዱን ለቅምሻ እንበል። አንደኛው የደም ብዛት የደም ብዛት ከቆየ የደም ስሮቹን አክርሮ የሚያበላሸው እሱ ነው። ሁለተኛው የስኳር በሽታ፣ ሦስተኛው

የኮለስትሮል ከመጠን በላይ ጨምሮ መገኘት አራተኛ ደግሞ ብዙ ችግር የሚያመጣብን ደግሞ ሲጋራ ማጨስ ነው። የልብ ህመም ልዩ ሐኪሙ ዶክተር ውብሸት አየነውን ነው የሰማችሁት። የምሽቱ ሐኪሙን ይጠይቁ እንግዳችን ናቸው ቆየት ብለው ይመለሳሉ። በዩናይት ስቴትስ በገዳይነቱ ቀዳሚውን ደረጃ ለያዘው በእንግሊዝኛው አጠራር ኮሮናሪ

ሃርት ዲዚዝ በመባል ለሚታወቀው የልብ ህመም አይነት አጋላጭ የሆኑትን አራት የህመም አይነቶች ነበር የዘረዘሩት። ሙሉ ዘገባው በሁለተኛው አጋማሽ በሐኪሙን ይጠይቁ ይቀርባል። አድማጮች፣ አሁን በቀጥታ ወደ ዕለቱ አብይ ርዕስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች የተፈጠረውን ችግር ስፋትና ጥልቀት ተገንዝበው ውይይትን ይቅርታንና

እርምትን እንዲያስቀድሙ ሲል የኢትዮጵያ የሃይማኖት ተቋማት ጉባኤ ጠየቀ። የችግሩ መባባስ በጽኑ እንዳሳሰበው የገለጸው ጉባኤ የፌዴራል ክልሎች መንግስታት በቤተ ክርስቲያናቱ ውስጥ የተፈጠረውን ችግር በራሷ በቤተ ክርስቲያኒቱ ሕግ ቀኖናና፣ ስርዓት ብቻ ተመስርቶ እንዲፈታ ኃላፊነታቸውን በህገመንግስቱ መንግስቱ አንቀጽ 11ና 27 መሰረት

እንዲወጡ ሲል አሳስቧል። በተያያዘ ዜና የመንግስት ኮሚኒኬሽን አገልግሎት የቤተ ክርስቲያኗን ወቅታዊ ጉዳይ በማስመልከት ትላንት ያወጣውን መግለጫ እንደማትቀበል ቤተ ክርስቲያኒቱ በሰጠችው ምላሽ አስታውቃለች። ለዝርዝሩ ኬኔዲ አባተ

የኢትዮጵያ ሃይማኖት ተቋማት ጉባኤ አባል የሆኑ ስድስት የሃይማኖት ተቋማት መሪዎች ዛሬ ጥር 29 ባወጡት የጋራ መግለጫ ከሰሞኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተከሰተው ክስተትና ይህንንም ተከትሎ ችግሩ እየተባባሰና እየተካረረ መሄዱ በእጅጉ አሳስቦናል ብለዋል። በመሆኑም የቤተ ክርስቲያኗ አባቶች ችግሩን በውይይት መፍታት ላይ ትኩረት እንዲያደርጉ ተማጽነዋል። ሀጂ መሱድ አደም የኢትዮጵያ ሃይማኖት ተቋማት ጉባኤ ምክትል ዋና ጸሐፊና የህዝብ ግንኙነት መምሪያ ኃላፊ ናቸው

ናቸው። የተወደዳችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች በህገ ቤተክርስቲያን መንፈሳዊ ስርዓት መከበርና ማስከበር ያላችሁን ቀናኢነትና ታማኝነት የሚጠበቅ እንደሆነ እንረዳለን። በመሆኑም ሃይማኖታዊ ስርዓቱን ከማክበርና ከማስከበር ጎን ለጎን የችግሩን ስፋትና ጥልቄት ተገንዝባችሁ ውይይትን፣ ይቅርታንና ርምት እንድታስቀድሙ በፈጣሪ ስም እንጠይቃለን። ይህንንም በማድረግ ሊደርስ የሚችለውን አደጋ አስቀድማችሁ እንድትከላከሉ አደራ እንላለን።

የቤተ ክርስቲያኗን ችግር በመፍታት ሂደት መንግስት በህገ መንግስቱ አንቀጽ 11ና 27 መሰረት ብቻ ሚናውን እንዲወጣ ሲሉም የጉባኤው ስድስቱ አባል ተቋማት ባወጡት ባለ አምስት ነጥብ መግለጫ መልእክት አስተላልፈዋል። የተከበራችሁ የፌዴራልና የክልል መንግስታት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ የተፈጠረው ችግር በራሷ በቤተ ክርስቲያኒቱ ህግ ቀኖናና ስርዓት ላይ ብቻ ተመስርቶ እንዲፈታ

የህገ መንግስቱን አንቀጽ 11ና አንቀጽ 27ን ብቻ መሰረት በማድረግ እንድትሰሩ አደራ እንላለን።

የኢትዮጵያ ህገ መንግስት አንቀጽ 27 ስለ ሃይማኖት ነጻነት የሚገልጽ ሲሆን ስለ መንግስትና ሃይማኖት መለያየት የሚደነግገው አንቀጽ 11 መንግስት በሃይማኖት ጉዳይ ሃይማኖትም በመንግስት ጉዳይ ጣልቃ አይገባም የሚል ነው። ጠቅላይ ሚኒስትር አብይ አህመድ ወቅታዊውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ጉዳይ በማስመልከት ባለፈው ሐሙስ ጥር 25 በሰጡት መግለጫ መንግስታቸው በቤተ ክርስቲያኗ ጉዳይ ገለልተኛ ስለመሆኑ መናገራቸው ይታወሳል። ይሁን እንጂ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ ህግ

ግን ማክበር ካለመቻል አልፎ በህገ ወጥነት የፈረጅኩትን አካል ይደግፋል በማለት መንግስትን በተደጋጋሚ ወቅሷል። በተያያዘ የመንግስት ኮሚኒኬሽን አገልግሎት በቤተ ክርስቲያኗ አባቶች መካከል የተፈጠረው መለያየት ሰላማዊ በሆነ መንገድ በውስጣዊ አሰራር መፈታት እንዳለበት መንግስት ያምናል ሲል ትናንት ባወጣው መግለጫ አስታውቋል። አክሎም የአገር ሽማግሌዎችና የሃይማኖት አባቶች ሁለቱን ወገኖች በማቀራረብ ችግሩ በሰከነ መንገድ እንዲፈታ ማድረግ አለባቸው ያለ ሲሆን

አማኞች ችግሩን ከማወሳሰብ እና ለሌሎች አካላት መጠቀሚያ ከመሆን በመታቀብ ገንቢ ሚና ሊጫወቱ ይገባል ሲልም አሳስበዋል። በተጨማሪም የጸጥታ አካላት የየአካባቢውን ህዝብና የእምነት ተቋማት ሰላምና ጸጥታ ማስከበር ግዴታቸው ነው። ግጭት የሚያባብሱ አካላትንም ስርዓት ማስያዝ አለባቸው ብሏል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በበኩሏ የመንግስት መግለጫ ተቀባይነት እንደሌለው አስታውቃለች። የቤተክርስቲያኗ የህዝብ ግንኙነት መምሪያ ለመንግስት ኮሚኒኬሽን አገልግሎት መግለጫ

በሰጠው ምላሽ የመንግስት መግለጫ ብቸኛ ህጋዊ ሰውነት ያላት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ በቀኖናው መሰረት አውግዞ የለያቸውን ግለሰቦች አሁንም ህጋዊ አካላት እንደሆኑና እውቅና እንደሚሰጣቸው የሚያስረዳ መግለጫ ሆኖ ስለተገኘ ተገቢነት የሌለው ነው ብላ ቤተ ክርስቲያን ስለምታምን በመንግስት ኮሚኒኬሽን የተሰጠውን መግለጫ አትቀበለውም ብሏል። በተጨማሪም መግለጫው መንግስት ለህጋዊቷ ቤተ ክርስቲያን የህግ ጥበቃና ከለላ ከመስጠት ይልቅ በተቃራኒው

ለህገወጥ ቡድኖች በተግባር እየሰጠ ባለው ወገንተኝነት የምዕመናንን ሕይወት እየነጠቀና የቤተ ክርስቲያንን ቅርጽ በተደራጀ የጸጥታ ኃይል አጀብ እየደፈረና እያስደፈረ መሆኑን የካደ መግለጫ ነው ስትል ቤተ ክርስቲያን ተችታለች። ሌሎችንም ዝርዝር ነጥቦች በመግለጫዋ ያነሳችው ቤተ ክርስቲያን የመንግስት መግለጫ ጥር 27 በሻሸመኔ ከተማ በጸጥታ ኃይሎች ተፈጸመ ያለችውን የአደባባይ ግድያ አለመግለጹንና አለማውገዙን ጠቅሳ መንግስት በይፋ ይቅርታ እንዲጠይቃትና ህገ

ለውጥ ላለቻቸው አካላት እየፈጸመ ነው ያለችውን ድጋፍና እገዛ እንዲያቆም ስትል አሳስባለች። በመንግስት መግለጫ ዙሪያ ቤተ ክርስቲያን አውግዤ ለይቻቸዋለሁ ካለቻቸው ወገኖች በኩል ግን እስካሁን በይፋ የተሰጠ አስተያየት የለም። ከቋንቋና ከሀብት ክፍፍል ጋር በተያያዘ ችግሮችና አድሏዊ አሰራሮች አሉ የሚሉትና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሲኖዶስ አውግዤ ለይቻቸዋለሁ ያለቻቸው አባቶች በበኩላቸው የወሰዱት እርምጃ ህጋዊ መሆኑን በመግለጽ ይሞግታሉ። ይህ በእንዲህ እንዳለ በዛሬው

አዲስ አበባ ከተማን ጨምሮ በሌሎችም ከተሞች በርካታ የኦርቶዶክስ እምነት ተከታዮች ጥቁር አልባሳትን ለብሰው ሲንቀሳቀሱ ተስተውለዋል። ይህ የሆነው ሁሉም ምዕመናንና ምዕመናት በጾመ ነነዌ ሶስት ቀናት ጥቁር ልብስ በመልበስ በጸሎት መርሃ ግብር እንዲሳተፉ ሲል ሲኖዶስ መልእክት ማስተላለፉን ተከትሎ ነው። የቤተ ክርስቲያን ጥያቄ ምላሽ የማያገኝ ከሆነ የካቲት 5 2015 ዓ ም በአገር ውስጥና በውጭ ያሉ ካህናትና ምዕመናን ሰላማዊ ሰልፍ እንዲያደርጉ በማለት ሲ

ሲኖዶስ ማወጁም ይታወሳል። በሌላ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሕገወጥ ነው የምትለው የኦሮሚያና የብሔር ብሔረሰቦች ሲኖዶስ በሚል በተገንጣይ ቡድኖች የተቋቋመው አካልም በተመሳሳይ ቀን ሰላማዊ ሰልፍ መጥራቱን ለአንድ የአገር ውስጥ መገናኛ ብዙሀን በሰጠው መግለጫ አስታውቋል። የዚሁ አካል ቃል አቀባይ ናቸው የተባሉት መምህር ኃይለ ሚካኤል ታደሰ በሰጡት መግለጫ ሰልፉ ወንጌል በሁሉም ልሳን በሚል መሪ ቃል ይካሄዳል ማለታቸው ተዘግበል። የአሜሪካ ድምጽ መ

መምህር ኃይለ ሚካኤልን በተለያዩ ጊዜያት ለማናገር ጥረት ቢያደርግም ስልካቸው ባለመነሳቱ ሊሳካ አልቻለም። ከሁለቱ ወገኖች በተመሳሳይ ቀን የካቲት አምስት የተጠራውን ሰላማዊ ሰልፍ በተመለከተ ከመንግስት በኩል ግን እስካሁን የተሰጠ አስተያየት የለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።

ኬኔዲን፣ ለዘገባው አመሰግናለሁ። አድማጮች፣ ተከታዩም ከዚሁ ርዕስ ጋር ያቆየናል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥ የውስጥ አሰራር ላይ ታይቷል የተባለን መንግስታዊ ጣልቃ ገብነት ለመቃወም የተጠራ ሰላማዊ ሰልፍ በትላንትና ዕለት እዚህ ዋሽንግተን ዲሲ ላይ ተካሂደዋል። ቁጥራቸው የበዛ ኢትዮጵያውያን በታዩበት ትዕይንተ ህዝብ የተሳተፉት ጉዳዩ ተካሮ ደም አፋሳሽ እንዳይሆን የሚመለከታቸው የመንግስት አካላት መፍትሄ እንዲፈልጉ ሲሉም ጠይቀዋል።

ይህ በእንዲህ እንዳለ የኢትዮጵያ መንግስት በትናንትናው ዕለት ባወጣው መግለጫ ከሰሞኑ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አባቶች መካከል የተፈጠረው መለያየት ሰላማዊ በሆነ መንገድ በውስጣዊ አሰራር መፈታት እንዳለበት መንግስት ያምናል ሲል አስታውቋል። አያይዞም ችግሩን ለማባባስ በህዝቦች መካከል ግጭት ለመፍጠር ብሎም ሀገርን ወደ ፈተና ለማስገባት በሚጥሩ ባላቸው አካላት ላይ መንግስት የህግ ማስከበር ያለውን እርምጃ ወይም ስራ እንደሚሰራ አስታውቋል።

ሀብታሙ ስዩም ተከታትሎታል። እሁድ ከሰዓት በኋላ ቦታው ዋሽንግተን ዲሲ፣ ከዩናይትድ ስቴትስ ፕሬዚደንት መኖሪያ ነጩ ቤተ መንግሥት ዋይት ሀውስ ፊት ለፊት የኤትኒክ ፌዴራሊዝም ደም ሲያፋስሰን ነው የኖረ። ስለዚህ የኤትኒክ ሲኖዶስ ይኸው ጀምሯል። ደም እያፋሰሱ ናቸው። እባክዎ የሚፈሰውን ደም ስለ እግዚአብሔር ብለው ያስቁሙ።

ይህ በዋሽንግተንና አካባቢዋ ሀገረ ስብከት የተጠራ በዋነኝነት የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች የተሳተፉበት ሰላማዊ ሰልፍ ነው። የሰልፉን ዋነኛ ትኩረት ለማወቅ የጠየቅናቸው የአስተባባሪ ኮሚቴው ዋና ጸሐፊ የመካነ ሰማዕት ቅድስት አርሴማ ቤተ ክርስቲያን አስተዳዳሪ መላከ ሳህለ ሙልጌታ እንዲያብራራሉ። ዛሬው ትዕይንተ ሕዝብ የተዘጋጀበት አብይ ምክንያት ምንድን ነው? በኢትዮጵያ ውስጥ የኢትዮጵያ መሰረትና ዋልታ የሆነች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን

ዛሬ ልትበታተን በዝግጅት ላይ በሰፊው እየተሰራባት ስለሆነ ይህ አይነቱ አካሄድ ኢትዮጵያን የሚበትን ሀገር የሚያጠፋ ቤተ ክርስቲያንን የሚያጠፋ ቀኖና ቤተ ክርስቲያንን የሚያፈርስ ዶግማ ቤተ ክርስቲያንን የሚንድ በመሆኑ ይህንን በመቃወም የወጣ ነው። በዚህ ዕለት ይህ ሰልፍ ከዋይት ሀውስ ፊት ለፊት የመደረጉ ምክንያት ደግሞ ዩናይትድ ስቴትስና ና ፕሬዚደንቷ ጆ ባይደን ባላቸው የተጽዕኖ ፈጣሪነት ሚና በቤተ ክርስቲያን ላይ ተደጋግመዋል የተባለው ጫና እንዲቆም

የበኩላቸው እንዲወጡ ለመጠየቅ እንደሆነ አክለዋል። ኢትዮጵያና አሜሪካ መልካም የሆነ ግንኙነት ያላቸው ስለሆነ የኢትዮጵያ የአሜሪካ መንግስት በተለይም ፕሬዚዳንት ባይደን ክርስቲያን ናቸው። አኗኗራቸው፣ አስተዳደጋቸው ክርስቲያን ነው። ስለዚህ የክርስቲያኖችን መበደል፣ የክርስቲያኖችን በመንግስት ተጽዕኖ መድረስ የሚቃወሙ የማይወዱ እንደሆነ እናውቃለን።

ስለዚህ ለእኚህ ፕሬዝዳንት ጉዳዩን አቅርበን እሳቸው ለሚመለከታቸው የኢትዮጵያ የመንግስት አካላት ከዚህ አይነት ተግባራታቸው ወደ ኋላ እንዲሉ፣ ለሃይማኖቷ ክብር እንዲሰጡ፣ የኢትዮጵያ መሰረት ዋልታ ስለሆነች ዋና ገመድ ዋና ማሰሪያ ስለሆነች ያችን ሊበጥስ የተዘጋጀውን መንግስት ወይንም ደግሞ ነገር ይህንን እንዲያስቆሙልን፣ ምክር እንዲሰጡ፣ ልገሳ እንዲሰጡ፣ ማስጠንቀቂያም እንዲሰጡልን ለማድረግ

ይህንን ያደረግነው በትዕይንተ ህዝቡ ላይ ካገኘኋቸው መካከል አንዱ መላከ ጽዮን ቀሲስ በላቸው ወርቁ ናቸው። የአስተባባሪ ኮሚቴ አባል የሜሪላንድ ሐመረ ብርሃን መጥመቁ ቅዱስ ዮሐንስ ቤተ ክርስቲያን አስተዳዳሪ የሆኑት መላከ ጽዮን ቀሲስ በላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ዓመታትን የተሻገረ ሚና ካወሱ በኋላ በቤተ ክርስቲያኗ ላይ የተጋረጠው ችግር አድማሱ የሰፋ አሉታዊ ውጤት ሊያስከትል እንደሚችል ያስጠነቅቃሉ። ምድራዊውን አልፎ ሰማያዊውንም ጭምር

ነፍስንም የሚገል ጉዳይ ስለሆነ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በአንድነቷ ላይ ውጤቱ እስከታች እያንዳንዱን ምእመን አይደለም ብቸኛ እገሌ ብሔር ነን ወይም ደግሞ የገሌ ቋንቋ ተናጋሪ የሚለውን ብቻ አይደለም የሚመለከተው በጣም በጥልቀት ስናየው

ኦርቶዶክሳዊ ክርስቲያኑን ሁሉ ተጽዕኖ የሚያሳድር ነው። መላከ ጽዮን ቀሲስ ብላቸው ዘርፈ ብዙ ችግር ሊፈጥር የሚችለውን ጉዳይ ለመፍታት በመንግስት ኃላፊነት ላይ ያሉ ባለስልጣናትም ኃላፊነታቸውን እንዲወጡ ጠይቀዋል። ሀገርን ለሰራች ሀገርን ለገነባች ቤተ ክርስቲያን ይሄ አይገባትም። ስለዚህ ይህንን በማፍረስ በፌዴራልም በክልል መንግስታትም ላይ ያሉ ኃላፊዎች

እገሌ ገሌ ሳይባል ለዚህ የተሰለፉ ይህን ጉዳይ በማስፈጸም በመንግሥትን። በዚህ ሰልፍ ላይ ለመሳተፍ ግዛት አቋርጠው ከመጡ ምእመናን መካከል አንዷ ቤቴል ታመነ ናት። ከፊላደልፊያ ግዛት የመጣችው ቤቴል የእምነቱ ተከታዮች ኢትዮጵያ ውስጥ ተደራራቢ ጭቆናና ግፍ እየደረሰባቸው መሆኑን ተናግራ

ለነሱ ድምፅ ለመሆን በሰልፉ ላይ እንደተሳተፈች ትናገራለች። ሀገር ቤት የሚደረገው ነገር በሙሉ እኔን ያመኛል። እዛ መገኘት ባልችል ቢያንስ ባለሁበት ቦታ ግን ለነሱ ድምጽ ለመሆን፣ ለሚታረዱ ወንድሞቻችን ድምጽ ለመሆን ምንም ማድረግ ስለማንችል እዚህ ስለሆነን እኛ የምንጠብቀው ከእግዚአብሔር ነው። ፍርድ ከእግዚአብሔር ነው። እግዚአብሔር ዝምታው ያስፈራል። መንግሥት ማወቅ ያለበት እግዚአብሔር ዝም ሲል ያስፈራል እና ከዚህ በፊት የነበሩትንም አይተናቸዋል

አሁንም እግዚአብሔር መልስ እንዳለው ደግሞ እናምናለን። ያንን ስሜታችንን በቃላት ለመግለጽ ግን አይ ቲንክ ትንሽ የሚከብድ ይመስለኛል በቴል መሰላለ ምግብ አባቶች ሊያደርሱት ከሚችሉት የተካረረ ጉዳት አንጻር

ሰላማዊ ልባት እንዲገኝ ሁሉም የየበኩሉን አስተዋጽኦ መወጣት እንዳለበትም መክራለች። የመጀመሪያው ሰላም የሚመጣው ከክርስቶስ ነው እና ሰላማዊ የሆነው አምላክ ሰላምን ወደ ሀገራችን እንዲያመጣልን እመኛለሁ ላሉትም ለሁሉም ልቦናችንን መልሰን ተረጋግተን ወደ ልቦናችን ሆነን መንግስትን ቢሆን ወደ ልቦናው ተመልሶ ምን እያረገ እንዳለ ቁጭ ብሎ እንዲያየው ወደ ማንነቱ እንዲመለስ

ሁላችንንም ማስተዋል እንዲሰጠን በማስተዋል እንድንንቀሳቀስ፣ ምክንያቱም እምነት ከዘርም ከፖለቲካም በላይ ነው። አንዴ ደግሞ የእምነት ጦርነት ከተነሳ ጥሩ አይመጣም። በጣም ማንወጣው ነገር ስለምንገባ ለራሳችን ስንል ኢትዮጵያውያን በሙሉ ሙስሊሙም። እኔ ኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታይ ስለሆንኩ አይደለም እዚህ የተገኘሁት።

ያ ብቻ አይደለም። ምናልባት ሙስሊሞቹም ቢሆኑ ገኝ ነበር። ለምን ኢትዮጵያ ውስጥ የዘር ፖለቲካ ከተነሳ ሁላችንም ነው የሚያጠፋል። ለዘላለሙ ልጅነት እስከ እውቀት የሰራነውን ኃጢአታችንን፣ በደላችንን ሁሉ ይቅር ይለን ዘንድ ጊዜው ማረነ። የአሁኑ ሰልፍ አስተባባሪዎች ለችግሩ አፋጣኝን ልባት እስኪገኝ ድረስ መሰል ሰላማዊ ሰልፎች በየሳምንቱ ሊቀጥሉ እንደሚችሉ ተናግረዋል።

ይህ በእንዲህ እያለ የኢትዮጵያ መንግስት በትናንትናው ዕለት ባወጣው መግለጫ ከሰሞኑ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶች መካከል የተፈጠረው መለያየት ሰላማዊ በሆነ መንገድ በውስጣዊ አሰራር መፈታት እንዳለበት መንግስት ያምናል ሲል አስታውቋል። በመንግስት ኮሚኒኬሽን አገልግሎት ገጽ ላይ በወጣው መግለጫ የኢትዮጵያ መንግስት አማኞች ችግሩን ከማውሰብሰብና ለሌሎች አካላት መጠቀሚያ ከመሆን በመታቀብ ገንቢ ሚና መጫወት ይገባቸዋል ያለ ሲሆን ችግሩን ለማባባስ

በህዝቦች መካከል ግጭት ለመፍጠር ብለውም ሀገርን ወደ ፈተና ለማስገባት በሚጥሩ አካላት ላይ መንግስት የህግ ማስከበር ስራውን እንደሚሰራም አስታውቋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን።

ሀብታሙን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የመጽሔት ትንታኔ የክፍለ ጊዜ ይቀጥላል። አሁን ደግሞ ከዋሽንግተን ዲሲ ወደ ደቡብ ኢትዮጵያ የሚወስደን ዘገባ ነው ተከታዩ። በደቡብ ብሔር ክልል ስድስት ዞኖችና አምስት ልዩ ወረዳዎች የጋራ ክልል ጥያቄ ውሳኔ ህዝብ ዛሬ ጥር 29 2015 ዓ.ም ተካሂዷል። በውሳኔ ህዝቡ ከሶስት ሚሊዮን በላይ መራጮች መሳተፋቸውም ተገልጧል።

የኢትዮጵያ ብሔራዊ ምርጫ ቦርድ የጋሞ ዞን ህዝበ ውሳኔ ማስተባበሪያ ጽህፈት ቤት ወደሚገኝበት አርባ ምንጭ ቀናው የሐዋሳው ዘጋቢያችን ዮናታን ዘዴዎስ ተከታዩን አድርሶናል። በደቡብ ብሔር ብሔረሰቦችና ህዝቦች ክልላዊ መንግስት ስር በሚገኙ ስድስት ዞኖችና አምስት ልዩ ወረዳዎች ዛሬ ጥር 29 2015 ዓ ም ህዝበ ውሳኔ እየተካሄደ ይገኛል። ከ ስምንት መቶ በላይ ምርጫ ጣቢያዎች በሚገኙበት በጋሞ ዞንም ዛሬ

ምርጫው በተመሳሳይ ሁኔታ በመካሄድ ላይ ይገኛል። እዚህ አሁን እኔ የሚገኝበት ሆስፒታል ሰፈር ምርጫ ጣቢያም መራጮች ድምፃቸውን እየሰጡ ይገኛሉ። አቶ ያፖ ያና ያደ ይባላሉ። የእድገት በር ቀበሌ የሆስፒታል መንደር ነዋሪ ነኝ። በጣም ምርጫ መርጠው ሲወጡ ነው ያገኘናቸው። ህዝበ ውሳኔና እንዴት ነው ምን ይመስል ነበር? በእውነቱ ደስ ይላል። ህዝቡ ከዚህ በፊት ያው የነበረውን ፍላጎት ለማሟላት በጠዋቱ ወጥቶ

የሰልፉን ዝማኔ የህዝቡ ፍላጎትና ና ምኞት የተሳካ መሆኑን በሰልፉ መረዳት ይቻላል። በዚህ አንግል እኔም ከዛ ተካፋዮች አንዱ ነኝ ና ደስ ብሎኛል። እንዴት ነበረ? ከቅስቀሳው ከሂደቱ ጀምሮ የምርጫ ሂደት አጠቃላይ እንዴት ነበር? የተሟላ ነው። ምንም የጎደለ ነገር የለም። ድሮ በአንድ ማዕከል በቀበሌ ደረጃ ነበረ ህዝብ ምርጫ ሲሰጥ የነበረው። ማነው ካርድ ይዞ ሲንገላታ በዝናብም በጭቃም ትንሽ ጉዞ ነበረ፣ መሰላቸት ነበረ

አሁን በቀጠናችን በመደረጉ ለምንም ምቹ ሁኔታ ተፈጥሯል። ሲቀሰቅሱ ከሚዝገባው ጀምሮ እስከዛሬ ድረስ ያለው ሁኔታ ሁሉም ደስ የሚል ነው። ምርጫ ቀስቃሾቹም፣ መዝጋቢዎቹም ሁሉ ፍቅር ባሳደረበት ሁኔታ በጥሩ ሁኔታ ተቀብሎ እስከ ዛሬ አስተናግዶናል። ውሳኔ ህዝቡ ከሚካሄድባቸው ምርጫ ጣቢያዎች ውስጥ አሁን እኔ የሚገኝበት የመናራ ህብረት አንድ አንዱ ነው። እዚህ ምርጫ ጣቢያ ውስጥ

ድምጻቸውን ከሰጡ ሰዎች ውስጥ የተወሰኑትን አነጋግረናቸዋል። ስሜ ጤናዬ ሳሙኤል ይባላል። የአርባ ምንጭ ከተማ ነዋሪ ነኝ። ዛሬ ድምጽ የሰጣችሁ ነው ምርጫ የትካሄደ ይገኛል እንዴት አይሹ ምን ይመስላል? ያው ደስ ይላል እና ያው እኔም የከተማ ነዋሪ በመሆኔ መጠን ድምጽ ልሰጥ መጥቻለሁ። ወጣቶች ብዙ ይታያሉ ድምጽ እየሰጡ እና ደስ ብሎኛል። እንዴት ነው ሂደቱ እንዴት አይሹ ምርጫ ሂደቱ አሪፍ ነው። ደስ ይላል

ጥራት ባለው መልኩ እና በታማኝነት እየተሰራ ነው እና ያው ጥሩ ነው ብዬ አስባለሁ። ከዚህ ምርጫ በኋላ ምንድን ነው የሚጠብቅ? ምን ሊፈጠር ይችላል? ምን ይመጣል? ከዚህ ምርጫ በኋላ የምጠብቀው ምንድን ነው ያው የአርባ ምንጭ ነዋሪ በመሆኔ መጠን አገራችን ክልል እንድትሆን አርባ ምንጭ ከተማ ብትሆን ደስ ይለኛል ያለው ምክንያቱም

ብዙ የተማሩ ልጆች አሉ፣ ወጣቶች ስራ ያለያዙ ብዙ ደግሞ መስራት እየፈለጉ አቅም ያጡ አሉና ትንሽ ሀገራችን ብታድግ የስራ እንትንም ይፈጠራል ብዬ አስባለሁና ብዙ ልማቶች ይከናወናሉ። በዛ ምክንያት ደግሞ ብዙ ስራ አጥ ላይኖር ይችላል እና ምመርጠው አንዱም የምመርጠው ምክንያት በዚህ ምክንያት ነው። ተወስዶ ዋፋ ይባላለሁ።

ዛሬ ወደዚህ የቀረብኩት የደቡብ ክልል ሕዝብ ውሳኔ ምርጫ ነው። ለምረጥ ነው የቀረብኩት። ሌሊት አስራ አንድ ሰዓት ላይ ነው ወረፋ የያዝኩት። ምርጫ ጣቢያ አካባቢ ያገኟቸው አስፈጻሚዎችም መራጩም የተሻለ አሰላለፍ አለ። ይሄ ምርጫ

የህዝብን የራስን የመወሰን እና አገሎት ማግኘትን እድል የሚፈጥር ምርጫ እንደሆነ አግኝበት ነው። ቅስቀሳው ከዚህ ቀደም ከነበረው የተሻለ ቅስቀሳ አለ። የተሻለ ህዝብ ተሳትፎ ይታያል። ከዚህ አንጻር ያው ምርጫ ሰላማዊ ነው፣ መልካም ነገር አለው። በጫሙ ምርጫ ጣቢያ አምስት ድምጽ ከሰጡ መራጮች ውስጥ

ወይዘሮ ነሽ ሽፈራው አንዷ ናቸው። ጥሩ እንግዲህ ደስ ብሎን ክልል ይሆናል ሲባል በጣም ደስ ብሎን እየመረጠ ነው። እድገት ማለት ነው። ክልል ከዞን ወደ ክልል ሲዛወር እድገት ስለሆነ ደስ ይለኛል። ታድጋለች ብዬ አስባለሁ። ቆንጆ ነው። እንግዲህ ሰው በደስታ ካርዱንም እየወሰደ ነው። ምርጫውንም እንደሚታዩት ያው እየመረጠ ነው። የአሁኑ ከቀድሞ ደቡብ ክልል በምን እንደሚለይና

ለህዝብ ስለሚሰጠው ፋይዳ ሲጠየቁት አቶ አጳያኔ ሲመልሱ ይህን ብሏል። ከዚህ በፊት ያለው ሁኔታ የጉዞውን ሁኔታ ከዚህ አዲስ አበባ አዋሳ ድረስ መሄድ ትራንስፖርት ያስፈልጋል፣ ገንዘብ ያስፈልጋል፣ አልጋ ማደር ያስፈልጋል። አንድን ጉዳይ ለማስፈጸም ማለት ነው። ያም ሆኖ እዛ ሊሳካ ላይሳካ ይችላል። ሲቀጠር፣ ሲመላለስ በጣም ልፋት ነበረ። ግን አሁን እዚህ ሲሆን ምንም ወጪ በማይጠይቅበት ሁኔታ የተሟላ አገልግሎት በቅርቡ እናገኛለን። ለዚህ በጣም ባለሙሉ ደስተኛ ነን።

ውሳኔ ህዝቡን በመታዘብ ከተሳተፉት ተቋማት ውስጥ የኢትዮጵያ ሰብዓዊ መብቶች ኮሚሽን ይገኛል። ውሳኔ ህዝብ በሚካሄድባቸው አካባቢዎች የሰብዓዊ መብቶች ሁኔታ ክትትል የሚያደርግ የባለሙያዎች ቡድን ኢሰማኮ ማሰማራቱን ገልጿል። የኢትዮጵያ ሰብዓዊ መብቶች ኮሚሽነር ዶክተር ዳንኤል በቀለም በአርባ ምንጭና በተለያዩ ቦታዎች ተገኝተው ይህንን ምርጫ መታዘባቸውን አይተናል። ውሳኔ ህዝብ በተካሄደባቸው ስድስት ዞኖችና አምስት ልዩ ወረዳዎች በተቋቋሙ

3777 ምርጫ ጣቢያዎች ውስጥ ከ3 ሚሊዮን በላይ መራጮች ድምፅ ሰጥተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ በአስፈጻሚነት ካሰማራቸው ውስጥ የጫሞ ምርጫ ጣቢያ አምስት አስተባባሪ አቶ ተስፋዬ ዳቤሳ ውሳኔ ህዝቡ ታዛቦች በተገኙበት መከናወን ለቪኦኤ ገልጿል። ጠዋቱን የተነሳ ነው። በማለዳ ከአንድ ቀን በስቲያ ሁሉንም ማቴሪያል ተረከብን። ዛሬ ደግሞ በጠዋት ተነስተን 11 ሰዓት ዝግጅታችንን ጨርሰን 12 ሰዓት ላይ

ምርጫውን አስጀምረናል ማለት ነው። ስለዚህ ያለው ምርጫ ደግሞ አሁን ላይ በሰላማዊ ሁኔታ ሁሉም ነገር እየተካሄደ ይገኛል። የጋሞ ዞን ዋና አስተዳዳሪ አቶ ብርሃኑ ዘውዴም ውሳኔ ህዝቡ በሰላማዊ መንገድ ስለ መከናወኑ ተናግሯል። እንዲሁም የዞኑ ማስተባበሪያ እዚህ እንዲሁም አጠቃላይ የክልሉም ማስተባበሪያ አርባ ምንጭን ማዕከል አድርጎ ስራዎች ሲሰሩ ቆይተዋል።

የኢትዮጵያ ብሔራዊ ምርጫ ቦርድ በተለያዩ የምርጫ ጣቢያዎች ክትትል ማድረጉን አስታውቋል። ክትትል ባደረገባቸው ምርጫ ጣቢያዎች የምርጫ ቁሳቁስ ጉድለት፣ የድምፅ መስጫ ወረቀት ማነስና ከአስፈጻሚዎችም ጋር በተያያዘ በተፈጠሩ ውስነቶች ላይ የማስተካከያ እርምጃ መውሰዱን ገልጿል። ሕግ ጥሰት ተፈጽሟል ባለው በወላይታ ዞን በሚገኝ አንድ የምርጫ ጣቢያ ለጊዜው ድምፅ አሰጣጡ እንዲቋረጥ ማድረጉና ከኋላም ሁለት የተጠረጠሩ የቀበሌ አመራሮች ታስረው ምርመራ በመጀመሩ ድምፅ መስጠቱ ዳግም መቀጠሉን ገልጿል።

ዛሬ ድምፅ የተሰጠባቸው የወላይታም፣ የጋሞ፣ የኮንሶ፣ የደቡብ ኦሞ፣ የጎፋና የገዲዮ ዞኖች፣ የደራሼ፣ የቡርጂ፣ ያለ የባስኬቶና የአማሮ ልዩ ወረዳዎች በጋራ ክልል መደራጀትን ይደግፋለሁ የሚል ድምፅ ብልጫ ካገኘ ቀደም ብሎ በተሰጠው ደቡብ ኢትዮጵያ በሚል ስያሜ አሥራ ሁለተኛው የኢትዮጵያ የፌዴሬሽን አባል ይሆናል ተብሎም ይጠበቃል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ አርባ ምንጭ።

ዮናታንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮቻችን የምትከታተሉት የሰኞ ምሽት ዝግጅታችንን ነው። አሁን ደግሞ ከደቡብ ኢትዮጵያ ወደ ትግራይ ነው የምናቀናው። በተከታዩ ዘገባ በትግራይ ክልል በቅርቡ ጊዜያዊ መንግስት ይቋቋማል ሲሉ የትግራይ የሰላም ኮሚቴ መሪ አቶ ጌታቸው ረዳ ተናገሩ። አቶ ጌታቸው በወቅታዊ ጉዳዮች ላይም ጋዜጣዊ

መግለጫ መስጠታቸውን የተከታተለው የመቀሌው ዘጋቢያችን ሙልጌታ አጽበሀ በዘገባው እንዳመለክተው በኢትዮጵያ መከላከያ ሰራዊት ቁጥጥር ስር ወደሚገኙት የማዕከላዊና ሰሜን ምዕራብ ዞኖች አስተዳደሮቹ ወዳየ አካባቢው እየተመለሱ መሆናቸውን ጠቁመዋል። እነሆ ዝርዝሩን።

የህወሀት ስራ አስፈጻሚ ኮሚቴ አባልና የትግራይ ክልል የሰላም ኮሚቴ መሪ አቶ ጌታቸው ረዳ በዛሬው ዕለት ለክልሉ መገናኛ ብዙኃን በሰጡት መግለጫ ጠቅላይ ሚኒስትር አቢይ አህመድ በተገኙበት ከፌዴራል መንግስት ባለስልጣናት ጋር ስለ የሰላም ስምምነቱ አፈጻጸም ተወያይተናል ብለዋል። በአሁኑ ጊዜም አለመተማመን ሙሉ በሙሉ አልተቀረፈም ያሉት አቶ ጌታቸው፣ ያደረግነው ውይይት ግን በጥሩ መንፈስ የተካሄደና መተማመን የሚጨምር ነው ብለዋል።

ባንኮች ስራ ጀምረዋል። ሆኖም ግን ህዝቡ እየተገለገለ አይደለም ያሉት አቶ ጌታቸው ይህ እንዲስተካከል በውይይቱ ተነስቶ እንደሚፈታም ተገልጿል ብለዋል። የጠቅላይ ሚኒስትሩ የደህንነት አማካሪ አቶ ሬድዋን ሁሴን በትዊተር ገጻቸው ወደ ትግራይ ክልል አምስት ቢሊዮን ብር ለባንኮች መላክ መጀመሩ ገልጸው ከአዲስ አበባ መቀለ በየቀኑ የሚካሄደው በረራም ከሶስት ወደ አምስት ማደጉም ጽፈዋል። አቶ ጌታቸው ረዳ ለክልሉ የሚላክ በጀት በፕሪቶሪያ ስምምነት መሰረት በክልሉ ጊዜያዊ መንግስት ከተቋቋመ በኋላ ነው

እንደሚላክ ተብለናል ሲሉ ተናግረዋል። በቅርብ ጊዜም ጊዜያዊ መንግስት እንደሚቋቋም ነው የገለጹት። የህዝባችንን ዘርፈ ብዙ ጥያቄዎች ለመመለስ የሚያስችል የመዋቅር ማሻሻል፣ አዲስ አደረጃጀት፣ አዲስ አሬንጅመንት ማድረግ አለብን ብለንም ስለምናምን ይሄ እስኪደረግ ድረስ የበጀት ጥያቄ እንደማይመለስ ነው የተነገረን። እዚህ ጉዳይ ላይ ለበጀት ሲባል ብቻ ሳይሆን በጀት ትልቅ ነገር ነው ከምኑ ነገር ግን የትግራይ ፖለቲካ

በዘለቄታው ትራንስፎርም እንዲደረግ ካስፈለገ ያስፈልጋልም። የጊዜያዊ ትግራይ ውስጥ ሊኖር የሚገባው የሽግግር ስርዓት ምን መምሰል አለበት የሚለው አሳታፍ እንዲሆን፣ ተአማኒ እንዲሆን ማድረግ ላይ እየሰራ ነው። ባጠረ ጊዜ የምንፈጽመው ነው የሚሆነው። በቅርቡ ከፌዴራል መንግስት አመራሮች ጋር እንደገና ተገናኝተን ሂደቱን እንገመግማለን ሲሉም ገልጸዋል። የክልሉ ህዝብ በአስቸጋሪ ሁኔታ ነው የሚገኘው ያሉት አቶ ጌታቸው ረዳ በአስቸኳይ ያለው ችግር መፍታትም ይገባል ብለዋል። ትግራይ ውስጥ አራት ዓመት ትምህርት ቤት ያልሄዱ ህጻናት አሉ

ሙሉ ትውልድ ነው ከትምህርት አርቀን ያለ ሁኔታዎች በዚህ ደረጃ በጣም አስቸጋሪ ናቸው። ክትባት ማያገኙ በሚሊዮን የሚቆጠሩ ህጻናት ሶስተኛ ዓመታቸውን ይዘዋል። ትውልድ ምን ያክል አደጋ ላይ የሚጥል ሁኔታ ተፈጥሮ እንዳለ ማለት ይቻላል። በመቶ ሺህ የሚቆጠሩ ሰዎች አልቀዋል። ግን አሁን ባለው ሁኔታ ጦርነት ቆሟል ብለንም ጭምር እነዚህ ነገሮች መስተካከል የሚችሉበት ፖለቲካል፣ ማህበራዊ፣ ኢኮኖሚክ አሬንጅመንት እስካላደረግን ድረስ በሚሊዮኖች የሚቆጠሩ የትግራይ ተወላጆች

ወደ ተሟላ ጥፋት ኢቭን ጦርነት አስቀርተን ውግ ያስቆመንም ጭምር መቶ ሺዎች የሚያልቁበትን ሁኔታ መፍጠራችን አይቀርም። ሰው ወደድንም ጠላንም ወደ ኖርማል ህይወት መመለስ የሚያስችለውን ስራ ከመስራት አንጻር መሰራት ያለባቸው ስራዎች

ይኖራሉ አገልግሎቶች ማግኘት መቻል አለበት የኤርትራ ኃይሎች ከአብዛኛው የትግራይ ክልል አካባቢዎች ወጥተዋል ያሉት አቶ ጌታቸው ሆኖም አሁንም የያዟቸው የትግራይ ቦታዎች አሉ ሲሉ ገልጸዋል የኤርትራን ሰራዊት በሚመለከት ሲግኒፊካንት ቁጥሩ እንዲወጣ ተደርጓል ያረጋገጥ ነው ስለሆነ እዚህ ላይ ብዙታ ይኖር አይገባል ያ ማለት ግን በልላቸው አካባቢዎች በተለይ በእገላ አዲያቦ የተወሰኑ አካባቢዎች ምዕራብ ትግራይም የተወሰኑ አካባቢዎች እና ኢሮብ በአብዛኛው ሮብ አሁንም የኤርትራ ሰራዊት ፕሬዘንስ አለ

በተመሳሳይ ዜና የክልሉ የማዕከላዊና ና የሰሜን ምዕራብ ዞኖች የአስተዳደር አባላት የኢትዮጵያ መከላከያ ሰራዊት ወደ ተቆጣጠረው አካባቢዎች ለማስተዳደር ከትናንት እሁድ ጀምሮ መመለስ ጀምረዋል ሲሉ የትግራይ ክልል የኮሚኒኬሽን ቢሮ ኃላፊ አቶ ረዳ አሀለፎም ለአሜሪካ ድምጽ ገልጸዋል። ከላዊ ዞንና የሰሜን ምዕራብ ዞን አስተዳደር ወደ አካባቢው እየተመለሰ ነው። ይሄ ደግሞ በስምምነታችን መሰረት ነው። ፕሪቶሪያው ስምምነት የመጀመሪያው ምሰሶ

በፌዴራል ህገ መንግስት መሰረት ነገሮችንና መፍትሄ እንዲያገኙ የሚል ነው። ሁሉም በህገ መንግስቱ እና ህገ መንግስታዊ ተከትሎ ልዩነቶቻችን በዛ መንገድ እንዲፈቱ ያስቀመጠ ነበረ። ህገ መንግስት ሲባል ደግሞ የትግራይ አስተዳደር አሁን ህገ መንግስት የሚያውቀው የትግራይ አስተዳደር ነው። ስለዚህ የአስተዳደር አካላት መኖር አለባቸው ደግሞ ማለት ነው። በዚህ ምክንያት ነው እየተመለሱ ያሉ አሁን።

የአስተዳደር አባላት ወደ ስራቸው መመለስ መተማመን የሚጨምርና ሰብአዊ እርዳታን በአስቸኳይ ለማዳረስ የሚያግዝ ተግባራዊ እንቅስቃሴ ነው ሲሉ ነው ያስታወቁት። በቀጣይም በሌሎች የክልሉ አካባቢዎች ተመሳሳይ ትግበራ እንዲፈጸም ይጠበቃል ሲሉ አቶ ረዳኢ ተናግረዋል። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም

አመሰግናለሁ ሙሉጌታ። ክቡራትና ክቡራን አድማጭ ተመልካቾቻችን ለመጨረሻዊ የመጽሔት ርዕስ ደግሞ ወደ ኦሮሚያ ክልል እናቅና። ኦሮሚያ ክልል ውስጥ በተፈጠረው የጸጥታ ችግር ሳቢያ ከ800 በላይ የጤና ኬላዎችና ከ150 በላይ የጤና ጣቢያዎች ላይ ጉዳት መድረሱን የክልሉ ጤና ቢሮ አስታወቀ። የጸጥታ ችግር ባለባቸው አካባቢዎች የሚገኙ ነዋሪዎች ተገቢውን የጤና አገልግሎት እንደማያገኙ ገልጠው የጤና ባለሙያዎችም

ውስጥ ተገቢውን ሕክምና አገልግሎት በመስጠት መቸገራቸውን ይናገራሉ፣ ትለናለች ፀሐይ ዳምጠው በተከታዩ ዘገባዋ። የኦሮሚያ ጤና ቢሮ ምክትል ኃላፊ የጤና ተቋማት ላይ ደርሷል ያሉትን የጉዳት መጠን ያስረዳሉ። ስልካም ሚጣ ወልጫኑ ማለት ደንዳ የጉዳት ደረጃው ቢበላለጥም ንብረት የተዘረፈ ልኖር ይችላል፣ የተቃጠለ ሙሉ በሙሉ የወደሙም አሉ።

በአጠቃላይ ከ700 በላይ ጤና ኬላዎች እንደየሁኔታው ጉዳት የደረሰባቸው ሲሆን 180 ሙሉ በሙሉ ከአገልግሎት ውጭ ሆነዋል። በጤና ጣቢያ ደረጃ 146ቱ ላይ ጉዳት ደርሶባቸዋል። 12 የሚሆኑ ሙሉ በሙሉ ወድመዋል። ሆስፒታሎችም እንደዚሁ የተዘረፉ በከፊል የወደሙ አሉ። የጤና ተቋማት ጉዳቱ በ19 ዞኖች ውስጥ የተከሰተ ነው።

ላለፉት ሶስት ዓመታት በክልሉ የተለያዩ ዞኖች ውስጥ በተፈጠረው ግጭት ምክንያት ቤት ውስጥ ለመውለድ መገደዳቸውን ይገልጻሉ። ወይዘሮ የሺ መገርሳ የሰሜን ሸዋ ዞን ነዋሪ ናቸው። ደቹም በከት ደቹም ቀብዱ ምን ያለ እንጅሩ መሉማ አደግን ፈየደም ነው መሌ ምን ያለ እንጅሩ ወላድና የምትወልድበት ቦታ የላትም። የሕክምና ተቋማትም የሉም። በባህላዊ መንገድ ነው ቤት ውስጥ የምትወልደው ህጻናትም ሆኑ

አዋቂ በቤት ውስጥ በባህላዊ መንገድ ነው የምናክማቸው። ራሳችንም የምናክመው እንጂ መድኃኒትም ሆነ የህክምና አገልግሎት የምናገኝበት ቦታ የለም። በጣም ተቸግረናል። ስማቸው እንዳይጠቀስ የጠየቁን በምስራቅ ወለጋ የህክምና ባለሙያ በጸጥታ ችግር ምክንያት የተጓደለውን የህክምና እጦት ያስረዳሉ።

በተለይ እኔ የሚሰራበት አካባቢ ሌሊት ሌሊት እናቶች ጭራሽ እየመጡ አይደሉም። አምቡላንስ ሌሊት አይሄድም። የጤና ጣቢያዎች ጭቅር እና ከእኛ ሆስፒታል በላይ የሆነ ችግር ቢገጥም ራሱ ወደ ተሻለ ህክምና ለመላክ አልተቻለም። ምክንያቱም አምቡላንስ ስለማይንቀሳቀስ እና በጸጥታው ችግር ገጠራማ አካባቢ የሚኖሩ ነዋሪዎች ወደ ህክምና እየመጡ አይደሉም።

ከህብረተሰቡ መካከል ለተነሳው ችግር ከጤና ቢሮ መፍትሄ የተጠየቁት ዶክተር ተስፋዬ ተከታዩን መልስ ሰጥተዋል። አመስ ጋፊ ነሞኒ ቀበን ቤቢስኔ ቤታንጅሮን እ ጋፊ አትዮ ግዳት ኤመርጀንሲ ላፍ ከኖሉ ልቡ ነ አሁንም የህብረተሰቡ ጥያቄ መልስ አግኝተዋል ማለት አይደለም። ነገር ግን የሰውየት ማትረፍ ላይ በተለያዩ አቅጣጫዎች ያገኘውን እርዳታ ለዞኖች እያደረስን ነው።

በተለይ መድኃኒት፣ ተንቀሳቃሽ የምርመራ አገልግሎት የሚሰጡ መሳሪያዎችም እየተሰጡ ናቸው። የወደሙ ተቋማትንም በተቻለ ሁሉ ለመገንባት ክልሉ እየሰራ ነው።

ዶክተር ተስፋዬ አክሎም ቢሮው የወደሙ የጤና ተቋማትን መልሶ ለመገንባት እየሰራ ነው ብለዋል። ዋንዲሳ ገረ ጅት ደቤ ጀቹ ሁሉም በነበረበት ተመልሷል ማለት ያስቸግራል። ነገር ግን ሆስፒታሎች ወደ ስራ ተመልሰዋል። አንዳንድ ጤና ጣቢያዎችና ጤና ክላዎችም እንደዛው አገልግሎት መስጠት ጀምረዋል። ለምሳሌ የዳርሙ ሆስፒታል አገልግሎት አቋርጦ ነበር።

አሁን አገልግሎት መስጠት ጀምረዋል። ጨዋቃ ያለውም በተመሳሳይ ወደ አገልግሎት ተመልሰዋል። ነገር ግን አሁንም ወደ አገልግሎት የተመለሱት ሙሉ በሙሉ ተደራጅተው አይደሉም፣ ይቀራቸዋል። የኢትዮጵያ ጤና ሚኒስቴር ከዚህ ቀደም በኦሮሚያ ክልል በጸጥታው ችግር ከወደሙ ጤና ተቋማት መካከል 33 ጤና ጣቢያዎች በመልሶ ግንባታ ወደ ስራ እንዳስገባ መግለጹ ይታወሳል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።

ፀሐይን አመሰግናለሁ። ክቡራትና ክቡራን አድማጮቻችን አሁን ወደ ተከታዩ የዕለቱ ዝግጅት ነው የምናልፈው፣ ሐኪሞን ይጠይቁ

የያዝነው የአውሮፓውያኑ ወርሃ የካቲት በዚህ በዩናይት ስቴትስ ለልብ ጤና ልዩ ትኩረት የሚሰጥበት ነው። የምሽቱም ሐኪሞን ይጠይቁ ይህንኑ ምክንያት በማድረግ በዩናይት ስቴትስ በገዳይነቱ ቀዳሚውን ደረጃ የያዘውን የልብ ህመም አይነት የተመለከተ ቅንብር ነው የያዘው። ሙያዊ ትንታኔውን የሚሰጡን ባለሙያ ዶክተር ውብሸት አየነው የልብ በሽታዎች ልዩ ሐኪምና በሚኒሶታ ክፍለ ግዛት የሚገኘው ሄኒፐን የሕክምና ተቋም ልዩ

ህክምና ክሊኒክ ዲሬክተር ናቸው። ወደ ምልልሳችን ልውሰዳቸው። ዶክተር ውብሸት አየ ነው በቅድሚያ ለጊዜው አመሰግናለሁ። አሉላ በጣም አመሰግናለሁ። ሁሌ እናንተ ፕሮግራም ጋር ተገኝቶ ስለ ጤና ማውራት ደስ ይለኛል። እችሉ አመሰግናለሁ። ዶክተር ውብሸት እንደሚያውቁት እንግዲህ ይህ የያዝነው የአውሮፓውያኑ ወርሃ የካቲት ለልብ ጤንነት የተለየ ትኩረት የሚሰጥበት ወር እንደመሆኑ የዛሬው የሀኪሙን የሚጠይቁ ፕሮግራማችን

በስፋት ከሚታዩት የልብ ህመም አይነቶች አንዱ የሆነውን ልብን ከሚመግቡ ዋነኞቹ የደም ስሮች በእንግሊዝኛው አጠራር ኮሮናሪ አርተሪ በሚታወቅበት ጊዜ የሚከሰተውን ኮሮናሪ ሄርት ዲዚዝ በመባል የሚታወቀውን የህመም አይነት ይመለከታል። ለመሆኑ የዚህ ህመም መንስኤ ምንድን ነው? ከሱ እንደረደር ይሄ በሽታ ኮሮናሪ አርተሪ ዲዚዝ ወይም የልብ ደም ስሮች መጥበብ

በእርግጥ በአሜሪካ ውስጥ በጣም በጣም ብዙ ሰዎች የሚያጠቃ እንዲያውም ከሁሉ በላይ ሰውን ጤናውን የሚያውክ ህይወቱንም የሚነጥቅ በሽታ ነው። በሚያሳዝን ሁኔታ ደግሞ ይሄ በሽታ ከዚህ ካለንበት ከምዕራባዊ ሀገሮች እየተስፋፋ ሌላውም ሀገር ወደ እኛም ሀገር ወደ ኢትዮጵያም እየገባ ስለሆነ ይሄ አሁን የምናደርገው ውይይት በጣም ጠቃሚ ነው ብዬ አስባለሁ። ስለ እሱ ገብተን እነዚህ የደም ስር ቧንቧዎች እንዴት ነው

የሚጠቡት የሚዘጉት፣ የሚለውን ከማውራታችን በፊት ለአድማጮቻችን እንዲመች ከፈቀድ ክልም ስለ ልብ ሁኔታ ትንሽ ማውራት እፈልጋለሁ። ቀደም ብለን ወርሃ የካቲት ለልብ ጤንነት የተለየ ትኩረት የሚሰጥበት ነው ብለንም የለ ከጥያቄውም በፊት ቢሆን ስለ ልብ ጤና ገፋ አድርገው ቢያስረዱ የሚበጅ ይመስለኛል። መቀጠል ይችላሉ። አመሰግናለሁ።

ልብ ብለን ስናወራ ለአድማጮቻችን እንዲገነዘቡ የምፈልገው አንደኛ ነገር ራሱ ልባችን ምን ያክላል የሚለው እያንዳንዳችን እጃችንን ከጨበት ነው። እያንዳንዱ ግለሰብ ልብ ያንን ነው ወይም ያችን ነው የምታክለው። እና ያችን እንግዲህ በጣም ጠንካራ ጡንቻ ናት ማስብ ነው። እና የልብ ስራ ምንድን ነው? ሰውነት ውስጥ የሚዘዋወር ደም ይቀበላል፣ ያጸዳል፣ እንደገና ደግሞ ለሁሉም ሰውነት ደግሞ መልሶ ይረጫል እና

ልብ መታ በምንልበት ጊዜ ያ ፓምፕ እየሰራ ነው ማለት ነው። ያ ማስል ይቀበላል፣ ይረጫል፣ ይቀበላል፣ ይረጫል። እንደሱ ነው የሚያደርገው። ይሄን ብዙ የሚሰራ ጡንቻ ንጥረ ነገሮች ያስፈልጉታል እንዲሰራ ምግብ ያስፈልገዋል። እነዚህ የምናወራቸው ደምስሮች ወይም ኮሮነሪ አርተሪ የምንላቸው ይህንን ጡንቻ የሚመግቡት ደምስሮች ቋንቋው ያው ኮር የሚለው ቃል የላቲን ወርድ ልብ ማለት ነው። አርተሪ ደምስር ማለት ነው። አሁን የምናወራው ያንን

ጭብጥ የሚያለውን ጡንቻ የሚመግቡት ደምስሮች እንግዲህ ሁላችንም ስንወለድ በጤና ሁሉም ክፍት ሆኖ ነው የሚመጡልን። በኋላ ግን አንዳንድ ለሱ የሚያጋልጡን ነገሮች አሉ። ሪስክ ፋክተር ስንመላቸው እነሱ በበዙ ቁጥር፣ ለረጅም ጊዜ በተጋለጠን ቁጥር እነዚህ ጤነኛ የነበሩ ደምስሮች ወይም ቧንቧዎች እየጠበቡ እየጠበቡ የሄዱና ለዛ ለጡንቻው የሚያስፈልገውን ንጥረ ነገር ማቅረብ ሲያቀታቸው

ያኔ ነው ኮሮና የአርተሪ ዲዚዝ ወይም የልብ መጠቃት ወይም ደግሞ ሀርት አታክ የሚመጣ። መልካም እነኚህ ኦክሲጅን እና ንጥረ ነገሮችን ጨምሮ በደም አማካኝነት ወደ ልብ የሚያደርሱት ዋነኞቹ የደም ስሮች በሚጠቡበት ጊዜ የሚከሰት መሆኑን ገልጠዋል የለብ ህመሞች የተለያዩ እንደመሆናቸው መሰል ችግርም ሊቀሰቅሱ ወይም ሊያመጡ የሚችሉ

እንደ መበረከታቸው በምን መለየት ይችላል? አንድ ሰው ይሄ በሽታ አይነት ያመጣው ችግር መሆኑን አንድ ሰው ሕክምና እንዲፈልግ የሚያስገድዱ ሁኔታዎችን ለመለየት እንደ አላፊ ስሜት ነው ብሎ እንዳይዘናጋ ምን አይነት ምልክቶችን ማሰብ ያስፈለግ ይሆን? ምልክቶቹ እንግዲህ ልብ ያው ቅድም እንዳልከው ነው ኦክሲጅን ንጥረ ነገር ደም የሚፈልጋል። ደም ደግሞ እያወጣ ሰውነት በሙሉ ይልካልና ይሄ ነገር በየቦታው ሰውነታችን በሙሉ የማይደርስ ከሆነ

የድካም ጉዳይ፣ የትንፋሽ ማጠር ጉዳይ፣ አንዳንድ ጊዜ ደግሞ ልብ ራሱ ሲቸገር ደግሞ ደረትን ሰቅዞ መያዝ ይሄ ቸስት ፕሬሽር ቸስት ፔን የምንለው ነገር ይመጣል። አድማጮቻችን የሚሰሙት ከልብ ጋር የተገናኘ ብዙ ጊዜ ሁለት ችግር ያለ ነው የሚመስል ብዙ ጊዜ የሚሰማው ብዙ ሰው ሀርት ፌሊየር ወይም ደግሞ የልብ ድካም የልብ መድከም የሚባል ነገር ሰምቶ ሊሆን ይችላል።

አሁን እዚህ ጋር ስንነጋገር መጀመሪያ ከነሳ ነው ከዚህ ኮሮነሪ አርተሪ ዲዚዝ ከልብ ቧንቧ መጥበብ፣ ከደም ስሩ መጥበብ ጋር ስናገናኘው ለየት ብሎ እንዲመለከቱት የምፈልገው ሃርት ፌልየር የሚባለው ቅድም ያልነው ጡንቻው ራሱ ዝሎ እሱ መምታት ልቡ መምታትና ደም ማስተራጨት ሲያቅተው ነው። እሱ እንግዲህ ዋነኛው ችግር የልብ ጡንቻ መድከም ነው ማለት ነው። አሁን እኛ የምናወራው ሌላው ጉዳይ

የሀርት አታክ ያልነው የኮሮናሪ አርተሪ ዲዚዝ ደግሞ ያልነው ብዙ ጊዜ የሚከሰተው ቧንቧው ከተዘጋ ወዲያው የሚሰማን ድካሙ ሳይሆን ወዲያው የሚሰማን መዛሉ ሳይሆን፣ ያቺ የደረትን ሰቀዝ አርጎ መያዝ፣ የትንፋሽ ማጠር፣ አንዳንድ ጊዜ ደግሞ እንደዚህ ላብ ላብ ሚል ይችላል፣ አንዳንድ ጊዜ ሊያዞር ይችላል። እና ሁለቱም የሚለያዩት እዛ ነው። የልብ ድካሙ ጡንቻው እየሰራ ስላልሆነ ሰውነት ይዝላል፣ ድካም ድካም ይላል

እግር ጋር ማለት ሊመጣ ይችላል እንደሱ አይነት ነው። የባህል ተታኩ ግን ድንገታዊ ነገር ስለሆነ የሚሆነው እንደዛ ደረት ተሰቅዞ መያዝ እና የመሳሰሉትን ነገሮች ጋር ተጣምሮ ይመጣል። እነዚህ ናቸው የሁለቱ ልዩነት ብለ ልነጋግራቸው የምንችለው። መልካም ዶክተር ብሸት እንግዲህ በምልክት ደረጃ በስሜት የሚታየውን ጨምሮ በጣም ተዘውትሮ ከሚታዩት የልብ በሽታዎች ይህ ደም ስሮቹ መጥበብ የሚያስከትለውን ሁኔታ ለይተውልናል።

አንድም እንዴት እንደሚከሰት ለማወቅ ወዲሁም እንዳይመጣ ለመከላከልም በሚረዳ መንገድ ይሄ የደም ስር መጥበብ ምን አይነት ሁኔታዎች ናቸው የሚፈጥሩት? ልብን የሚመግቡት ኮሮናሪ የተባሉት እነኚህ የደም ስሮች

በምን ምክንያት ነው የሚጠቡትና ይህ ሁኔታ የሚከሰተው፣ ለዛ መንስኤ የሆኑትን ነገሮች ደግሞ ከወዲሁ ለማስወገድ ከተጋለጡ ወይም ችግሩ ከመጣ በኋላ ሳይሆን ሰዎች ከወዲሁም ማድረግ ያለባቸው ነገሮች ካሉ አብረን እንድንመለከት። ልክ ነው። ዋናው ለልብ በሽታም ለማንኛውም በሽታ መጀመሪያ ያው አስቀድሞ መጠንቀቁ ነው የሚያስፈልገው። በኋላ ችግሩ ከመጣ ወዲያ ምንም እንኳን መንከባከብ ብንችልን

የሚሻለው እዛ እንዳንደርስ እዛ እንዳንጋለጥ መጠንቀቅ ነው የሚያስፈልገው። እና ለልብ በሽታ ለኮሮናሪ አርተሪ ዲዚዝ የሚያጋልጡን የታወቁ ነገሮች አሉ። አራቱን ልጥቀስ። አንደኛው የደም ብዛት ነው። የደም ብዛት እንግዲህ ብዙዎቻችን በአሁኑ ጊዜ ሐኪም ቤት ስንሄድ በየጊዜው እዛም ይመለከቱታል። ለአንዳንዶቻችን ቤትም መለካት እንችል ይሆናል። የደም ብዛት ከቆየ የደም ስሮቹን አንዱ አክርሮ የሚያበላሸው እሱ ነው። ሁለተኛው

የስኳር በሽታ ሶስተኛው የኮለስትሮል ከመጠን በላይ ጨምሮ መገኘት ነው። ይችን ያልኩበት ምክንያት ምንድን ነው? በአጠቃላይ መደበኛ የኮለስትሮል አማውንት ጠቃሚ ነው፣ ያስፈልገናል። እንዲያውም ለሰውነታችን ችግር የሚመጣው ኮለስትሮሉ ወይም ቅባቱ በጣም በዝቶ በሚገኝበት ጊዜ ነው። አራተኛ ደግሞ ልብ በሽታም ብዙም ብዙም ችግር የሚያመጣብን ደግሞ የሲጋራ ማጨስ ችግር ነው። እና እነዚህ አራቱ

ዋነኛዎቹ አጋላጭ ነገሮች ሆነው ሳለ እነዚህ ደግሞ እድሜ ስትጨምርባቸው እድሜ ለእነዚህ ጉዳዮች አንድ ሰው በተጋለጠ ቁጥር ለዛ በሽታ ለመጋለጥ ያለው እድል እየጨመረ ይመጣል ማለት ነው። ማለትም አንድ አርባ አምስት አመት የሆነ ሰው ለምሳሌ እነዚህ ነገሮች ቢኖሩት እና አንድ ስልሳ አምስት የሆነ ሰው እነዚሁ ችግሮች ቢኖሩት ከሀያ አመት

ለእነዚህ ነገሮች የተጋለጠው ሰው ደም ስሮቹ ብዙ የመንገላታት ጊዜ ደርሶባቸዋል ማለት ነው። ይበልጥ ሊጠቃ ይችላል ብለን ነው እንግዲህ የምናስበው እና እነዚህ አራቱ የጠቀስኳቸው ነገሮች በእነሱ ላይ እድሜ ሲጨምርበት፣ እነዚህ ናቸው በአጠቃላይ ለችግሩ የሚያጋልጡን ጉዳዮች። የልብ ሐኪሙን ዶክተር ውብሸት

አየነውን አስተያየቶችና ሙያዊ ማብራሪያዎች ነበር የተከታተላችሁት። ዶክተር ውብሸትን አመሰግናለሁ። አድማጮች ታዲያ ሌሎች የልብ ነክ ጉዳዮችንም ወሩ የልብ ጤና ትኩረት የሚሰጥበት ነውና በቀሪ ፕሮግራሞቻችን በሚቀጥሉት ሳምንታት እናቀርባለን። አሁን የሳምንታዊ ስፖርት ነው ሰዓቱ። አዘጋጅና አቅራቢ ኬኔዲያ ባተ

አዳማ ከተማ አስተናጋጅነት ሊቀጥል የነበረው የቤት ኪንግ ኢትዮጵያ ፕሪምየር ሊግ ውድድር ወደ ሌላ ከተማ እንዲዛወር ተወስኗል። ኢትዮጵያ በቻን የአፍሪካ ዋንጫ ውድድር ላይ በምታደርገው ተሳትፎ ምክንያት ተቋርጦ የቆየው የ2015 ቤት ኪንግ የኢትዮጵያ ፕሪምየር ሊግ ከጥር 27 ጀምሮ በአዳማ ከተማ አስተናጋጅነት እንደሚቀጥል ተገልጾ የነበረ ቢሆንም የኢትዮጵያ ፕሪምየር ሊግ አክሲዮን ማህበር ስራ አመራር ቦርድ ውድድሩ እንዲራዘም አድርጎ ትናንት ጥር 28 2015 ዓ ም ባደረገው አስቸኳይ ስብሰባ ውድድሩ የሚቀጥልበትን

ከተማ ለመቀየር ውሳኔ ማሳለፉን አስታውቋል። በዚህም መሰረት ውድድሩን በድሬዳዋ ወይም በባህር ዳር ከተማ ለማከናወን ዛሬ ሰኞ ጥር 29 ሜዳዎቹን የሚገመግም ከቦርዱ እንዲሁም ከውድድርና ስነ ስርዓት ኮሚቴው የተውጣጣ ቡድን እንደሚልክ፣ ማክሰኞ ጥር 30 ደግሞ ከሁለቱ ከተሞች ስታዲየሞች መካከል የተመረጠውን ሜዳ በተመለከተ ውሳኔ እንደሚያሳልፍ ቦርዱ በማህበራዊ የትስስር ገጹ ያወጣው መረጃ ያመለክታል። የሊጉ ውድድር የፊታችን ቅዳሜ የካቲት አራት

ሀያሰባት ሁለት ሺ አስራ አምስት ዓመተ ምህረት የሚጀምር መሆኑን የፕሪምየር ሊግ አክሲዮን ማህበር ስራ አመራር ቦርድ አመልክቷል። ይሁን እንጂ የውድድር ቦታው ስለተቀየረበት ምክንያት አልገለጸም። እኛም ከኢትዮጵያ ፕሪምየር ሊግ አክሲዮን ማህበር ተጨማሪ መረጃ ለማግኘት ብንሞክርም የማህበሩ አመራሮች አስተያየት ሊሰጡን ፈቃደኛ ባለመሆናቸው አልተሳካም። የፕሪምየር ሊግ አክሲዮን ማህበሩን ውሳኔ ተከትሎ ውድድሩ በባህር ዳር አሊያም በድሬዳዋ የፊታችን ቅዳሜ ቅዱስ ጊዮርጊስ ከኢትዮጵያ ቡና ጋር በሚያደርጉት የ12ተኛ ሳምንት

ሳምንት ተስተካካይ ጨዋታ ይቀጥላል ተብሎ ይጠበቃል።

ቅዳሜ ለት ወደ ጉድሰን ፓርክ አቅንቶ በወራጭ ቀጠና ላይ የሚገኘውን ኤቨርተንን የገጠመው አርሰናል አንድ ለዜሮ በሆነ ውጤት ተሸንፏል። በዚህም የ2022/23 የፕሪምየር ሊግ ውድድር ከተጀመረ በኋላ ሁለተኛ ሽንፈቱን ነው አርሰናል ያስተናገደው። ከሊጉ ላለመውረድ እየታገለ ለሚገኘው ኤቨርተን ብቸኛዋን የማሸነፊያ ጎል ታርኮውስኪ በስልሳኛው ደቂቃ ላይ አስቆጥሯል። በውጤት መራቅ ምክንያት ፍራንክ ላምፓርድን አሰናብቶ የቀድሞውን የበርንዳያ አሰልጣኝ ከሳምንት በፊት የቀጠረው ኤቨርተን ከ

11 ጨዋታዎች በኋላ በአዲስ አሰልጣኝ እየተመራ የመጀመሪያውን ድል ነው በሊጉ መሪ ላይ የተጎናጸፈው። ውጤቱ አንድ ተስተካካይ ጨዋታ እየቀረው ሊጉን በአምስት ነጥብ የሚመራውን አርሰናልን ጭንቀት ውስጥ ከቶ የነበረ ቢሆንም ተከታዩ ማንቸስተር ሲቲ በአርሰናል ሽንፈት የተፈጠረለትን እድል በመጠቀም ልዩነቱን ማጥበብ አልቻለም። ሲቲም በቶተናም በተመሳሳይ አንድ ለዜሮ በመሸነፍ ልዩነቱ ባለበት መቀጠል ችሏል። ለቶተናም ብቸኛዋን የማሸነፊያ ግብ ያስቆጠረው ሃሪኬን በዚች ግብ በ

ክለቡ አዲስ ክብረ ወሰን መያዝ ችሏል። ግቧ ለክለቡ ያስቆጠራት 267ኛ ግብ ሆና የተመዘገበች ሲሆን በዚህም የምንጊዜም የቶተናም ከፍተኛ ግብ አግቢነት ክብረ ወሰንን ከጃሚ ግሬቭስ ተረክቧል። በሌሎች የሊጉ ጨዋታዎች ማንቸስተር ዩናይትድ በሜዳው ክሪስታል ፓላስን ሁለት ለአንድ በመርታት ከነበረበት የአራተኝነት ደረጃ በአንድ ከፍ ብሎ ሶስተኛ ደረጃ ላይ ተቀምጧል። የጨዋታውን የመጀመሪያ 45 ደቂቃ በፍጹም የበላይነት ያጠናቀቀው ዩናይትድ በሁለተኛው አጋማሽ 7ኛው ደቂቃ

ደቂቃ ላይ አማካዩ ካዘሚሮ በቀይ ካርድ ከሜዳ መውጣቱን ተከትሎ በፓላስ ቢፈተንም ጎብኚዎቹ ከአንድ ግብ በላይ ማስቆጠር አልቻሉም። በዚህም የመጨረሻዎቹን ሀያ ደቂቃዎች በአስር ተጫዋቾች የጨረሱት ዩናይትዶች ወሳኝ ሶስት ነጥብ ይዘው መውጣት ችለዋል። ሶስተኛ ደረጃ ላይ የነበረው ኒውካስል ዩናይትድ ከዌስትሃም ዩናይትድ ጋር አንድ ለአንድ በሆነ አቻ ውጤት በመለያየት ወደ አራተኝነት ዝቅ ብሏል። በውጤት ቀውስ ውስጥ የሚገኘው ሊቨርፑል ደግሞ በወልቭስ ሶስት ለዜሮ ተሸንፎ አስረኛ ደረጃ ላይ

ይገኛል። ከፉልሃም ጋር ያለምንም ግብ በአቻ ውጤት የተለያየው ቼልሲ ደግሞ ዘጠነኛ ደረጃ ላይ ነው።

በስፔን ላሊጋ ሲቪያን 3 ለ0 ያሸነፈው ባርሴሎና ከተከታዩ ሪያል ማድሪድ ጋር ያለውን የነጥብ ልዩነት ወደ ስምንት ከፍ አድርጓል። በፋይናንስ ቀውስ ውስጥ የሚገኘው እና ባለፈው የውድድር ዓመት ከሪያል ማድሪድ በሰፊ የነጥብ ልዩነት ተበልጦ ላሊጋውን በሁለተኝነት ያጠናቀቀው ባርሴሎና ዘንድሮ ወደ ቀድሞ አቋሙ በመመለስ ላይ ያለ ይመስላል። ባርሳ ትናንት በሀያኛ ሳምንት የላሊጋ ውድድር ከሲቪያ ጋር ያደረገውን ጨዋታ አልባ ጋቪና ራፊና በሁለተኛው የጨዋታ አጋማሽ ባስቆ

የሚቆጠሯቸው ግቦች ከጨዋታ ብልጫ ጋር ማሸነፍ ችሏል። ሪያል ማድሪድ ደግሞ በማዮርካ አንድ ለዜሮ ሽንፈት ገጥሞታል። ውጤቱን ተከትሎም ባርሳ ሊጉን በ53 ነጥብ ሲመራ ማድሪድ በ8 ነጥብ ዝቅ ብሎ በ45 ነጥብ ይከተላል። ሶስተኛ ደረጃ ላይ የሚገኘው ሪያል ሶሲዳድም በሪያል ቫላዶሊድ በመሸነፍ ከመሪዎቹ ጋር ያለውን ልዩነት ማጥበብ ሳይችል ቀርቷል። በጣሊያን ሴሪያ ደግሞ ናፖሊን የሚያስቆመው አልተገኘም። ትናንት ስፔዚያን 3 ለ0 ያሸነፈው ናፖሊ ሊጉን በ13

ልዩነት በ56 ነጥብ እየመራ ይገኛል። ተከታዩ ኢንተር ሚላን ደግሞ ከኤሲ ሚላን ጋር ያደረገውን የደርቢ ጨዋታ አንድ ለዜሮ በሆነ ጠባብ ውጤት አሸንፎ በ43 ነጥብ በሁለተኝነት ይከተላል። የአምናው ሻምፒዮን ኤሲ ሚላን በ38 ነጥብ ስድስተኛ ደረጃ ላይ ነው።

ኬኔዲያባተን ለግሩም ዝግጅቱ አመሰግናለሁ። የምሽቱን ወይም የሳምንቱን የስፖርት ዜናዎች ነበር ያካፈለን። ክቡራትና ክቡራን አድማጮቻችን፣ እኛም ለምሽቱ ያዘጋጀናቸውን በዚሁ ማብቃታችን ነው። ታዲያ ነገ ማክሰኞ ምሽት እንመልሳለን። አስተናጋጃችሁ አሉላ ከበደ ከአቀናባሪው አብርሃን ኃይሉና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ተገንገናኝ ሰላም፣ ደህና ደሩ